በ22 በ25 ና በ30 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፈው የዛሬ ማክሰኘው ታህሳስ 16 2011 ዓ ም ፕሮግራማችን ጀመረ። የፈረንጁን የአውሮፓውያን የገና በዓል ለምታከብሩ አድማጮች በፈረንጅኛው ሜሪ ክርስማስ እንላለን። እንኳን ለገና በዓል አደረሳችሁ። ጠቅላላ አድማጮች እንደምን ውላችሁ አምሽታችኋል። ከንጉሡ ታምሬ ጋር የማስተናገዳችሁ አዲሱ አበበ ነኝ። ፌዴራል ኮርፖሬሽን ለነጋዴ ተከራዮች ያወጣው የኪራይ ተመን ተቃውሞ ገጠመው። የሚኒስትሮች ምክር ቤት የሲቪል ማኅበረሰብ አዋጆችን ለተወካዮች ምክር ቤት አቀረበ። ቴፒ ከተማ የጤናና የፍትህ ተቋማትን ጨምሮ የመንግሥት መስሪያ ቤቶች ከተዘጉ ወራት ተቆጠሩ። ከዘገባዎቻችን ዋና ዋናዎቹ ናቸው። በገና ጨዋታ አይቆጡም ጌታ የሚለው የአማርኛ አባባል በገና ቀን ቁጣ የለም ጨዋታና ፍቅር እንጂ ለማለት ይመስለኛልና በዛሬው ቀን ባናዝናናችሁ ሙዚቃ ባናሰማችሁ ልትቆጡ ሁሉ ትችላላችሁና ደሳለኝ መኮንን የሙዚቃውን የማዝናናቱን ነገር በእኔ ጣለው ብሏልና፣ ከመጽሔቱ ዘገባ ቀጥሎ ያለው ጊዜ በሙሉ በመዝናኛ የታጀበ ይሆናል። ደሳለኝ የሚያቀርብልን መልካም ምሽት። የዓለም ዜናው ይቀድማል። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። በእኔም በኩል ገናን ዛሬ ለምታከብሩ ሁሉ እንኳን አደረሳችሁ፣ መልካም ገና፣ ሜሪ ክሪስማስ። በስቱዲዮ ፕሮዲሰሩ ንጉሱ ታምሬ እንዲሁም ቴክኒሽያኑ ጆ ጊል እንገኛለን። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ለከተማውም ለዓለምም ሲሉ ባስተላለፉት የዕለተ ገና መልእክታቸው መጪው ዓመት በሁሉም ሀገሮችና ባህሎች ውስጥ በሚኖሩ ሰዎች መካከል የወንድማማችነት ዓመት እንዲሆን ተመኝተዋል። እንዲህ አይነቱ ግንኙነት በእስራኤላውያንና በፍልስጤማውያን መካከል፣ በሶሪያና በየመንም ሰላም ያወርዳል የሚል ተስፋ እንዳላቸው አቡኑ ገልጸዋል። ለመልካም ገና ያለኝ ምኞት የወንድማማችነት ምኞት ነው ብለዋል አባ ፍራንሲስ። በዓለም ዙሪያ ላሉ ከሚሊዮን በላይ ለሆኑ ካቶሊክ አማንያን ከቅዱስ ጴጥሮስ ቤተ መቅደስ ባስተላለፉት መልእክታቸው የተለያዩ እምነቶችና አመለካከቶች ባሏቸው መካከል ወንድማማችነት እንዲወርድ አንዱ ሌላውን እንዲያከብርና እንዲደማመጥ በሁሉምና በተለያዩ አካባቢዎች ያሉ ሰዎች ሁሉ ወንድማማች እንዲሆኑ እመኛለሁ ብለዋል አቡነ ፍራንሲስ አክለው መዳን የሚገኝ የሚገኘው አሉ አቡነ ፍራንሲዝ እጅግ በበዛ የዘር አይነት፣ ቋንቋዎች፣ ባህሎች ለምንጋራው ለእኛ ምስኪን ሰብዕና ፍቅርን፣ መቀበልን፣ ማክበርን በማውረድ እንደሆነ የእግዚአብሔር ልጅ ነግሮናል። እኛ እኮ በሰውነታችን ሁላችንም ወንድማማችና እህትማማች ነን ብለዋል አቡነ ፍራንሲዝ አሎራ ሌኖስተ ዲፌሬንሴ ኖንሶኖ እንዳኖ አቡኑ አክለውም ልዩነቶቻችን እንቅፋትና አደጋ ሳይሆኑ ሰዓሊ ስብጥር ቀለማቱን አዋህዶ የተዋበ ኅብር እንዲያወጣ ሁሉ የካብታምነታችን ምንጭ ናቸው ብለዋል። ለአማንያኑ ባስተላለፉት መልእክታቸው የሰማንያ ሁለት ዓመቱ አቡን ነገም እንዲሁ መልእክት እንደሚያስተላልፉ፣ ለአዲሱ ዓመት ዋዜማ ሰዓታት እንደሚቆሙ፣ በአዲሱ ዓመትም በቫቲካን አደባባይ ቁጥሩ ለበዛ ምእመን ጸሎትና ቡራኬ እንደሚያደርጉ የተጣበበው የሳምንቱ መርሃ ግብራቸው ያሳያል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሱዳን ዋና ከተማ ካርቱም ውስጥ የጸጥታ ኃይሎች 37 ሰዎች መግደላቸውን የሚጠቁም መረጃ እንደደረሰው አምነስቲ ኢንተርናሽናል አስታወቀ። የሱዳን ፕሬዚደንት ኦማር ሐሰን አልበሽር ስልጣን እንዲለቁ የሚጠይቁ ተቃዋሚዎች በቤተ መንግሥቱ አካባቢ ዛሬ ሰልፍ እንደሚያደርጉ ካሳወቁ በኋላ በካርቱም ጎዳናዎች ላይ ሰልፍ በታኝ ፖሊስና ወታደሮች ተሰማርተው ውለዋል። በሺዎች የሚቆጠሩ ሰልፈኞች በዋና ከተማዪቱ መንገዶች ላይ ከታጠቁ የጸጥታ ኃይሎች ጋር መፋጠጣቸውን የሚያሳዩ የቪዲዮ ምስሎች ትዊተር ላይ ተለቀ ቀዋል። ለአንድ ሳምንት የዘለቁት ተቃውሞዎች የተቀሰቀሱት ሱዳን ውስጥ ብርትቶ ይታያል በተባለው የምግብና የነዳጅ እጥረት እንዲሁም የዳቦ ዋጋ በማሻቀቡ ምክንያት መሆኑ ተገልጿል። ዜጎች የተሻለ ሕይወት እንዲኖራቸው ያስችላሉ ያሏቸውን የመጣኔ ሀብት ማሻሻያዎች እንደሚያደርጉ ፕሬዚደንት አልበሽር ትናንት ቃል ገብተው ነበር። የመብቶች ተሟጋቹ አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫ ሰላሳ ሰባት ሰዎች ከተሰማሩት የጸጥታ ኃይሎች በተከፈቱት ተኩሶች መገደላቸውን የሚጠቁም መረጃ የማምነው ካለው ምንጭ እንደደረሰው አመልክተዋል። በከፊል የተዘጋው የዩናይትድ ስቴትስ መንግሥት በፕሬዝደንቱና በዲሞክራቲክ እንደራሴዎች መካከል በቀጠለው መካረር ምክንያት በቅርቡ ተመልሶ ሙሉ በሙሉ የመከፈቱ ነገር አጠራጣሪ የሆነ መምጣቱ እየተሰማ ነው። ፕሬዚደንት ዶናልድ ትራምፕ ዛሬ ባሰሙት ቃል የመንግሥቱ ዝግነት ሀገራቸውን ከሜክሲኮ ጋር በሚያዋስነው ድንበር ላይ ለማቆም የጠየቁት የግንብ አጥር በጀት እስኪፈቀድ እንደሚቀጥል አስታውቀዋል። ባሕር ማዶ ግዳጅ ላይ ከሚገኙ ወታደሮቻቸው ጋር ዛሬ ከቢሮአቸው ሆነው በቪዲዮ የተነጋገሩት ፕሬዚደንት ትራምፕ መንግሥቱ መቼ እንደሚከፈት ልነግራችሁ አልችልም። ልነግራችሁ የምችለው ግንብ ይሁን አጥር፣ እነርሱ የፈለጋቸውን ይበሉት፣ ማቆም እስክንችል ዝግ ሆኖ የሚቀጥል መሆኑን ነው ብለዋል። ሊቢያ ዋና ከተማ ትሪፖሊ ውስጥ ታጣቂዎች በውጭ ጉዳይ ሚኒስቴር ላይ ዛሬ ጥቃት ከፍተው ሦስት ሰው ገደሉ። ለጥቃቱ ኃላፊነት የወሰደ ወገን እስካሁን ባይሰማም ጉዳቱ የደረሰው ቦምብ ታጥቆ ባፈነዳ አጥፍቶ ጠፊ መሆኑ ተገልጿል። ኢንዶኔዥያ ውስጥ ሰሞኑን የተነሳ ሱናሚ ጉዳት ባደረሰባት የጃቫ ግዛት ማህበራዊ ምዕራባዊ የባህር ዳርቻ ሰው አሁንም ሌላ አደጋ ሊደርስ ይችላል በሚል ስጋት በአብዛኛው አካባቢውን ለቆ መውጣቱ ተዘገበ። ይህ በእንዲህ እንዳለ ግን የከትናንት በስቲያው ቅዳሜ በደረሰው አደጋ ለተጎዱ ሰዎች አማንያን ምህላና ጸሎት እንዲያደርሱ እዚያው የሚገኙ የአብያተ ክርስቲያን አባቶች ጥሪ እያሰሙ ናቸው። የዛሬው የገና በዓልም በአብያተ ክርስቲያኑና በምእመናኑ ዘንድ እየተከበረ ያለው በሐዘንና በትካዜ መንፈስ መሆኑ ተገልጿል። ዩናይትድ ስቴትስ አፍጋኒስታን ውስጥ ያዘመተችውን ጦሯን እንደምትቀንስ እያሳወቀች ባለችበት ወቅት ፓኪስታን ጠንካራ ወዳጇ ነች ከምትባለው ቻይና ጋር በተለዋዋጩ የአፍጋኒስታን ፖለቲካ ላይ አዳዲስ ንግግሮችን መጀመሯ ተገለጸ። የፓኪስታን የውጭ ጉዳይ ሚኒስትር ሻህ ማህሙድ ቁሬሺ ዛሬ ወደ ቤጂንግ ሄደው ከቻይና አቻቸው ዋንግ ዪ ጋር ባደረጉት የሙሉ ቀን ውይይት ሁለቱም ወገኖች በአፍጋን መርና በአፍጋን ባለቤትነት የሰላም ሂደት እንደሚያምኑ ማሳወቃቸውን የኢስላማባድ ባለስልጣናት አሳውቀዋል። በሌላ በኩል ግን አፍጋኒስታን ዋና ከተማ ካቡል ውስጥ ትናንት በአንድ የመንግስት ሕንፃ ላይ ጥቃት የከፈቱ ታጣቂዎች ተኩስ ከፍተው 43 ሰው መግደላቸው ተዘግቧል። ከቀትር በኋላ ተጀመረ በተባለው ጥቃት አንድ አጥፍቶ ጠፊ ወደ ህንፃው ዘልቆ የታጠቀውን ፈንጂ ካፈነዳ በኋላ ውጭ ቆሞ የነበሩ ተሽከርካሪዎች ውስጥ ታጭቆ የነበረ ፈንጂ ብዙ የመንግስት ተቋማት በሚገኙበት ህንፃ ላይ ብርቱ ጉዳት ማድረሱ ታውቋል። በዩናይትድ ስቴትስ የአክሲዮን ገበያዎች ላይ እየታየ ላለው ማሽቆልቆል ፕሬዚደንት ዶናልድ ትራምፕ የሀገራቸውን ፌዴራል በጅሮንድ መስሪያ ቤት የሆነውን ማዕከላዊ ባንክ ተጠያቂ አድርገዋል። የሀገራቸው ብቸኛ የምጣኔ ሀብት ችግር እያደገ ያለው የወለድ መጠን እንደሆነ ፕሬዚደንቱ በትዊተር ባወጡት መልእክት ወቅሰዋል። ጠቅላይ በጅሮን ጄሮም ፓውል ገበያውን አይረዱትም ብለዋል ትራምፕ። ሰሞኑንም የዓለም ገበያ መረጋጋት አጥቶ የቆየ ሲሆን የጃፓኑ ኒኬይ ዛሬ ወደ አምስት ከመቶ የሻንጋይ ኮምፖዛይት ሰንጠረዥ ወደ ሁለት ከመቶ ወርደዋል። ስታንዳርድ ኤንድ ፑርስ የሚባለው የዩናይትድ ስቴትስ ሰንጠረዥ በሁለት ከመቶ እንዲሁም ዳው ጆንስ ወደ ሦስት ከመቶ በሚደርስ መጠን አዘቅዝቀዋል። የዜናው ሰዓት አበቃ። የዓለም ዜናውን ያደመጣችሁት። በድጋሜ ሜሪ ክርስማስ፣ እንኳን ለፈረንጁ ወይም ለአውሮፓውያኑ የገና በዓል አደረሳችሁ። የመጽሔቶቹ ዘገባ ይቀጥላል። የፌዴራል ቤቶች ኮርፖሬሽን ለንግድ ሥራ በተከራዩ ቤቶች ያወጣውን አዲስ የኪራይ ተመን ደንበኞች ተቃወሙ። ነጋዴዎቹ የወቅቱን ሁኔታ ያላገናዘበና በእጅጉም የናረ ነው፣ እንደገና ይታይልን ሲሉ አቤት ብለዋል። ኮርፖሬሽኑ በበኩሉ ተመኑ ተጠንቶ የወጣ ዋጋ ነው፣ ለውይይት ግን ክፍት ነው ሲል መልሷል መለስካቸው አማ የፌዴራል ቤቶች ኮርፖሬሽን ለንግድ ሥራ ባከራያቸው በሺዎች በሚቆጠሩ የተለያየ ደረጃ ያላቸው ቤቶቹ ያወጣውን አዲስ የክራይ ተመን ተከራዮቹ ተቃውመውታል ባለፈው ሳምንት ለተከራዮቹ ይፋ የተደረገው ይህ የክራይ ተመን እንደየ አካባቢው የተለያየ ነው ቢባልም በአጠቃላይ ሲታይ ግን ጭማሪው ከ 700 እስከ አንድ ሺህ በመቶ እንደሚደርስ ተከራዮቹ ይናገራሉ ኮርፖሬሽን ዋና ጽሕፈት ቤት አቤቱታ ያቀርቡ ከነበሩ ደንበኞች መካከል አቶ ጥላሁን አልታየ ለቪኦኤ በሰጡት ቃል ደግሞ ከዚያም በላይ ጭማሪ እንደተደረገ የሚጠቁሙ ይመስላል። ለረጅም ጊዜ እንጠቀምበት ከነበረው ክራይ በ2000 እና በ3000 እጥፍ የቤት ክራይ እና የቢሮ ክራያችን ስለጨመረ ለዋናው መስሪያ ቤት አቤቱታ ለማድረግ ዛሬ መጠዚህ ቦታ ተገናኝተናል። በፊት ይከፍሉት የነበረው ኪራይ ምን ያህል ነበር? እኔ በፊት 4500 ብር ከፍል ነበረ በወር። በዚህ ካሪ ሜትር ካሪ ሜትሩን በትክክል አላውቀውም እና ስሌቱንም በትክክል አላውቀውም። ብቻ በዚህ ሂሳብ ነበር የምከፍለው። ካሪ ሜትሩ ይሄ ነው ለማለት አሁን በትክክል ለመግለጽ አልችልም። እኔ ግን ስንት ነው አሁን የተጨመረበት? አሁን የተጨመረብኝ ወደ 2 እጥፍ ሆኖ ወደ 39000 ሰባት መቶ ምናም ብር መጥቶብኛል። የተከራይ ነጋዴዎች ባቋቋሙት ጊዜያዊ ኮሚቴ ለኮርፖሬሽኑ የቀረበው አቤቱታ አቶ ጥላሁን በግል ከገለጹት ቅሬታ ጋር የሚመሳሰል ነው። የቀረበውን አቤቱታ ይዘት ለስብሰባው በነባብ ያሰሙት የኮሚቴው አባል አቶ አለማየሁ በፈቃዱ ነበሩ። የተጣለብን የክራይ ዋጋ እጅግ በጣም የተጋነነ የስራችንን አይነትና የገበያውን ሁኔታ ከግምት ውስጥ ያላስገባ ከመሆኑም በላይ መንግስት ገበያውን ለማረጋጋት የጣለብንን አደራ እንዳንወጣ የሚያደርገን በመሆኑ ውሳኔው ተግባራዊ ለማድረግ ያዳግተናል። ሁሉንም የኮርፖሬሽኑ ተከራዮች ያማከለ የውይይትና የምክክር መድረክ ሳይፈጠርና በጉዳዩ ላይ ሐሳባችንን ሳይሰማ የተጋነነውን የኪራይ ተመን በተከራዮች ላይ ለመጫንና ለማስፈጸም መሞከሩ ተገቢና ፍትሐዊ ባለመሆኑ ኮርፖሬሽኑ ተመኑን በድጋሚ እንዲመለከትልን እንጠይቃለን። የፌዴራል ቤቶች ኮርፖሬሽን የኮርፖሬት ኮሚኒኬሽን ዲሬክተር አቶ ክብሮም ገብረመድህን ግን ጭማሪው የተደረገበት አተማመን በዘፈቀደ እንዳልሆነ ይናገራሉ። የተለያዩ ባለሙያዎች የተሳተፉበት የሥራ ውጤት እንደሆነም ያብራራሉ። ጥናቱ የሚያመላክተው ከሌሎች ለምሳሌ ከግል ከሌሎች አከራዮች በሀገራችን ውስጥ የሚገኙ ስም ባልጠቅስ ከሌሎች አከራዮች ዝቅተኛው የሚባለው ክራይ ነው የሆኖ ተመን የሚል ነው የጥናቱን የሚያመላክተው። ሆኖም ግን የተሰራው ስራ ፍጹም ወይ ሙሉ በኩሌ ነው ወይም ምንም አናይም ብሎ መዝጋት ተገቢያ አይደለም። መታየት ያለባቸው ነገሮች መታየት ካለባቸው ቅሬታ መቅረብ አለበት ተብሎ የቅሬታ ስርዓት ተዘርግተዋል። የአሁኑ የመጡ ሰዎች የሚያቀረቡት ሰነድ የዚሁ አካል አድርገን ምላሽ እንሰጥበታለን ማለት ነው። አቶ ክብረውም አክለውም የኮርፖሬሽኑ ደንበኞች በተጨመረው የቤት ክራይ ሊደናገጡ ይችላሉ ግን ግን ኮርፖሬሽኑ ከጭማሪው በፊት ያደረገውን ጥናት አስታውሰው ለጭማሪው ሌሎችም ተጨማሪ ምክንያቶች እንዳሉ ያስረዳሉ። የሚከፈለው ያለው አሁን ተቋሙን ወይ ደግሞ ያሉትን ቤቶችን ለመንከባከብ ለመጠገን እንኳን የማያስችል ክፍያ ነው ሲከፈል የነበረው። ስለዚህ ማሻሻል ያስፈልጋል። ሁለተኛ እነዚህ ቤቶችን ተጠቅመን ከምንሰበስበው ገቢ አዳዲስ ቤቶች ለሌሎች ነጋዴዎች ለሌላ የኅብረተሰብ ክፍል ለነዋሪው ቤት የምናቀርብበት እድል ያው መፍጠር አለብን። የኛ ኮርፖሬሽን የመንግስት የልማት ድርጅት ነው። የመንግስት የልማት ድርጅት ደግሞ የሚተዳደረው በሚያስገባው ገቢ ነው። እነዚህ ቤቶችንም የሚገነባቸው ምንም ከሌላ በጀት አንጥተው አይደለም። ከነዚህ ከሚሰበስበው ገቢ መሰረት አድርጎ ነው እና የሀብት ክፍፍሉን ወደ ታች ለማድረስ ሌላውም ዜጋ ተጠቃሚ ለማድረግ ታስቦ ነው። ተከራይ ነጋዴዎች በጭማሪው ኪራይ ላይ ከኮርፖሬሽኑ ጋር ለመወያየት ለታኅሳስ 25 ቀን 2011 ዓ ም ቀጥሮ ይዘዋል። ዛሬ የፌዴራል ቤቶች ኮርፖሬሽን እየተባለ የሚጠራው ይህ አካል ከደርግ ጊዜ ጀምሮ በተለያዩ ስሞች ሲጠራ የኖረ ድርጅት ነው። የኪራይ ቤቶች ድርጅት፣ የመንግሥት ቤቶች ኤጀንሲ ሲባል ነበረም። ይህ የመንግሥት የልማት ድርጅት የሚያስተዳድራቸው ቤቶች ዛሬ በአዲስ አበባና በድሬዳዋ ከተሞች ብቻ የሚገኙ ናቸው። ድርጅቱ መጀመሪያ ሲመሠረት ደርግ ከ42 ዓመታት በፊት ባወጀ አዋጅ የወረሳቸውን ቤቶች ለማስተዳደር እንደነበረ አይዘነጋም። ከዚያ ወዲህ ግን ድርጅቱ የገነባቸው ሕንፃዎች መኖራቸውም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ ወደ ቀጣዩ ዘገባ እናልፋለን። አሁንም ከአዲስ አበባ በኢትዮጵያ የሚኒስትሮች ምክር ቤት በሳምንቱ መጨረሻ ባደረገው ስብሰባ ከፌዴራል ጠቅላይ አቃቤ ሕግ የተላከለትን የሲቪል ማህበረሰብ ድርጅቶች አዋጅ ለሕዝብ ተወካዮች ምክር ቤት መርቷል። ረቂቅ አዋጁ በአገሪቱ እየተካሄደ ያለውን ለውጥ ተከትሎ እንዲሻሻል ወይም እንዲቀየር የተወሰነውን የበጎ አድራጎት ድርጅቶችና ማህበራት ሕግ የሚተካ ነው። የፀረ ሽብር ህጉን ጨምሮ ከፍተኛ ቅሬታ ሲቀርብባቸው የቆዩ ሌሎች አዋጆችን የማሻሻሉ ወይም የመለወጡ ስራም ደረጃ በደረጃ እንደሚጠናቀቅ የጠቅላይ አቃቢ ህግ ቃል አቀባይ አስታውቀዋል። የፌዴራል ጠቅላይ አቃቢ ህግ የህዝብ ግንኙነትና ኮሚኒኬሽንስ ኃላፊ አቶ ዝናቡ ቱኑ በመስሪያ ቤታቸው የመቶ ቀናት እቅድና ከዚያም በኋላ የሚሻሻሉ ወይም የሚለወጡ አዋጆችን በማብራራት ይጀምራሉ። ያነጋገራቸው እስክንድር ፍሬው ነው በቅዳችን ውስጥ ያስቀመጥናቸው አንዱ ይሻሻላሉ ተብሎ አንዳንዶቹ ይጠናሉ። ገና ተጠንቶ ምንድነው መሆን አለበት ተብሎ የምንለያቸው አሉ። አንዳንዶቹ ደግሞ ይሻሻሉ ናቸው ተብሎ የተቀመጡም አሉ። ለአብነት ያህል የወንጀል ስነ ስርዓትና ማስረጃ ህጉም እንደዚያው የሚሻሻልበት እውነታ አለ። የህገወጥ ሰዎች ዝውውር ማሻሻያ ያስፈልጋል። የንግድ ህጉም፣ የጠበቆች፣ የምርጫ ህግም፣ የጦር መሳሪያ የያዝና አስተዳደር ህግም፣ የመረጃ ነጻነትና መገናኛ ብዙሃን አዋጅም የኃይል ዳግም አዋጅ ቅድም ለሚኒስትሮች ምክር ቤት ቀርቦ ወደ ህዝብ ተወካዮች የተመራው የሲቪል ማህበረሰብ አዋጅ፣ ፀረ ሽብር አዋጅ ሞዘ ተመሳሰሉት ግማሾቹ የሚሻሻሉት፣ ግማሾቹ ደግሞ በአዲስ እየተጠና የሚመጡ ተደርጎ ይወሰዳሉ እና በዚህ በመቶ ቀናችንም አንዳንዶቹ የምንጨርሳቸው፣ አንዳንዶቹ ደግሞ የተሻገረ ሰፊ ከምንም በላይ ደግሞ የሚመለከታቸው ባለድርሻዎችና ህዝቡም በስፋት እየተወያየበት በውይይት እየዳበረ የሀገሪቱ ውይይት ግነው ብሎ ሁሉም ሰው ቅቡልነት እንድኖረ ሮ ለማድረግ ነው እየሰራን ያለ ነው። አቶ ዝናቡ፣ እንግዲህ እሶ ሮሮ ስለሚሰማባቸው ብቻ አይደለም ህጎች የሚሻሻሉት ብለዋል። ግን በጣም ትኩረት ስበው የቆዩ ተቃውሞ የሚቀርቡባቸው በነበሩት ህጎች ላይ እናተኩርና ለምሳሌ የጸረ ሽብር ህጉ፣ የመረጃ ነጻነት አዋጁ፣ ሲቪል ማህበረሰብ ድርጅቶች አዋጅ፣ እነዚህን የመሳሰሉት ወደ አምስት የሚጠጉት በተለይ ማለት ነው እና አምስቱ ላይ ይቆዩልኝና በተለይ ስንቶቹ ይሻሻላሉ? ስንቶቹ ሙሉ በሙሉ ይቀየራሉ? ይህ አገላለጽ ስልክ ነው። አንዳንዱ የሚሻሻል ነው፣ አንዳንዱ ሙሉ በሙሉ የሚቀየር ነው የሚለው አገላለጽ ትክክል ነው። ከእናንተ ትክክል ነው ውይይት ላይ እንደዚያ ልነሳ ይችላል። አሁን ባለን ደረጃ እየሰራን ያለ ነው። ድናቸው መሻሻል አለበት የምል በተለይ አማካሪ ምክር ጥሩ ጥናት ጭምር እያደረገ በጥናት እየለየን እያሻሻል ናለንበት እውነታ ነው። አለም የምናደርጋቸው ጥናትና የውይይት መድረኮቹ እነዚያ ህጎቹ እውነትም የማያሰሩ ከሆነ ምክንያት አለም ስለዚህ፣ አይነካም አይቀየርም እያልን አይደለንም። ያለ ነው መስተካከል አለባቸውና ተጨማሪ አዳዲስ ሀሳቦች ታክሎበት ከዚህ በፊት አላሰራ የምሉ አንቀጾች ተቀይሮበት ተሻሽሎ የሚቀርቡ የሕግ ማዕቀፎች አሉ። የትኞቹ ለምሳሌ ሊከፋፍሉልን ይችላሉ? እነዚህ እነዚህ እስካሁን ባለው አካሄድ እነዚዎቹ ውይይት ላይ ስለሆነ ሀሳቡ ተቀይሯል አልተቀየርም ማለት አልችልም። አሁን ባለን ደረጃ ለምሳሌ ስብሰብ ድርጅቶች አዋጁ በጣም በጣም ብዙን አዳዲስ ጉዳዮች ታክሎበት ከዚህ በፊት አላሰራ ያሉ ጉዳዮች ሁሉ ወጥቶ በተሻለ ሁኔታ በእርግጥም ሲቪል ማህበረሰቡ ለሀገሪቷ ኢኮኖሚ ለሀገሪቷ እድገት ለሀገሪቷ የዲሞክራሲ መብት ኤክሰርሳይስ ላይ ኤክሰርሳይዝ ላይ የበለጠ ተሳታፊ ሊያደርግ ፕላትፎርሙ የበለጠ ተሳታፊ ሊያደርግ በምንችሉ ሁኔታ ተቀርጾ መጥቷል። መቀየርና መሻሻል ኮንሰፕቱ ከምን አንገል እንደሆነ ብዙም ባይገባኝም ምን ለማለት ነው? እንደ አዲስ ሌላ አዋጅ ይወጣል ነው ወይስ ተሻሽሎ ይቀጥላል ነው? ከዚህ ቀደም እኮ ከዚህ ቀደም የሲቪክ ማህበረሰብ ድርጅቶች የበጎ አድራጎት ድርጅት አዋጅ ብለን ነበረን። እሱ አዋጅ ስሙም ተቀይሯል። እሱ አዋጅ አሁን የሲቪል ማህበረሰቦች ድርጅት አዋጅ በሚል ቀይረናል። ይሄን ስን ቀይር ቀድሞ የነበሩትም የተወሰነ አንቀጾች ይኖራሉ። አሁን ደግሞ በደረስንበት ተለወት ደረጃ ደግሞ ሊታከሉበት የሚችሉ ጉዳዮች ይኖራሉ። በዋናነት ይሄኛው አዋጅ ለሀገሪቱ ሊጠቅም በሚችል ሁኔታ ዜጋን የማይገድብ፣ ዜጎች በሀገራቸው ሰፊ ኮንትሪቢዩት ሊያደርጉ በሚችሉ ሁኔታ ታስቦ የተዘጋጀ አዋጅ ነው። ለዚህም በጣም ሰፊ መድረኮች እንደውም የሲቪክ ማይበራቶችም አባላት ጭምር ሰፊ ውይይት ከተደረገ በኋላ ነው እንግዲህ የመጨረሻውን ደረጃ ያዘ ይገኛል። ስቲል አልጸደቀም። መጨረሻው ይህን ሀገሪቱን ሕግ የማስተግ ስልጣን ወዳለው ኃይል ተመርቷል ወይም አካል ተመርቷል። እሱ ደግሞ ተዋይቶ የሚያክልን ነገር ካለ ያክለበት በዛው እንዲጸድቅ የሚያደርግም ከሆነ እንዲጸድቅ የሚደረግበት ሁኔታ ነው። አለ የመጨረሻ ጥያቄ ላደርግ፣ አቶ ዝናቡ እንግዲህ የሲቪል ማህበረሰብ ድርጅቶች ረቂቅ አዋጅ ወደ ፓርላማ ተልቋል። ሌሎቹስ የጸረ ሽብር ሕጉ እንዲሁም የመገናኛ ብዙኃን ነጻነት አዋጁ፣ የምርጫ ቦርድ ሌሎቹም መቼ ጊዜ ይላካሉ? ከሳምንታት በኋላ ቅደም ተከተል ይዛችኋል ወይስ አሁን ቅደም ተከተል አድርገን እየሰራ ነው ያለ ነው? በቅርቡም ሰምተ እንደሆነ የዚህ የምርጫ ህጉንም እንደዚሁ አንዱ የምርጫ ቦርዱን መልሶ ማቋቋሙንም የምርጫ ህጎችንም ጭምር እንደዚሁ ባለድርሻ አካላት ጭምር እያወያየን ያለንበት እውነታ ነው አለው። ይሄ በደም ተዋይቶ ፈር ከያዘና ቅርጽ ከያዘ በኋላ ደግሞ ወደ የሚመለከታቸው አካላት ቀርቦ የሚጸድቅ ይሆናል ብለን እንጠብቃለን። የመረጃ ነጻነትና የመገናኛ ብዙኃኑም እንደዚሁ ባለፈው የሚመለከታቸው ለመገናኛ ብዙኃን አመራሮች ድርጅቶች፣ ለተፎካካሪ ፖለቲካ ፓርቲዎች ለሚመለከታቸው የዘርፉ ምሁራን አመራሮች ጭምር ቀርበው ውይይት እያደረግንበት ያለ እውነታ አለም የጸረ ሽብር ህጉን በዚሁ መጠን እንደዚሁ ውይይት እየተደረገበት የሚሄድበት ሁኔታ ነው ያለው። አሁን አዋጆቹ ደንቦቹ እንዲዘርቅ የሚፈለገው ከዚህ በፊት የሆነ ቡድን ሰርቶ ዝም ብሎ በጓዳ እያስገባ የምናጸድቅበት አይነት አግባብ አይኖረን፣ ህዝቡ ልዋይበት፣ የሚመለከት ባለድርሻ ነኝ የሚል አካል ሁሉ እንዲዋይበት ይፈለጋል። ለዛም ለውይይት ክፍት እያደረግናቸው ነው። አለ ባለሙያ በራሱ ደረጃ ተዋይቶ የሚያመጣቸው አለ ዘንድ ባለሙያ ያመጣቸውን ደግሞ የሚመለከተው ባለድርሻ አካላት በደንብ አብላልቶ በደንብ አስተያየቶቹን ማክለውበት ፋይናል ደግሞ እሱ እየተቀረጸ እየተቀረጸ ሄድና ሀገሪቷ ሕግ የማስጸደቅ ስርዓቷን ተከትለው የሚጸድቅበት ሁኔታ ነው የሚሆነው። ይህንን ስቴፕሉን ተከትለን እንሄዳለን ማለት ነው። መቼ ይቀርባሉ? እነዚያውን የጠቀሷቸው አሁን እንግዲህ በሲቪል ማህበረሰቡ ቀነ ገደብ ማስቀመጥ አይቻልም። በመቶ ቀናት ብቻ ነው ማለት አንችልም። አሁን ዛሬ ነገ የምንሉበት ዋና ምክንያት አለን። ምክንያቱም ሀሳብ በመጣ ቁጥርና ወደ ውይይት መድረኮች እያመጣን ስለሆነ ውይይት መድረኮች በመጣና በዳበረ ቁጥር ሁሉ በደንብ ዳብረው እስከወጣ ድረስ ስራው እየተሰራ ነው የሚሄደው። ግን በዚህ ዓመታት በተለይ በተለይ በዚህ ዓመት ላይ እነዚህ የምርጫ ህጉንም ምርጫ ቦርዱንም መልሶ ከማቋቋም ጀምሮ ምርጫ ህጉንም የዚህ መረጃ ነጻነት እና መገናኛ ብዙሀንም የጽረ ሽብር ህጉንም በእርግጠኝነት በነዚህ በመቶ ቀናት ሂደቶቻችን ውስጥ እና ከዛም ትንሽ አለፍ ብሎ ባለው ግዛቶች ውስጥ ይጸድቃሉ ተብሎ ይጠበቃል። አቶ ዝናቡቱኑ የፌዴራል ጠቅላይ አቃቢ ህግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም በጣም አመሰግናለሁ። ግዘርስትል ከአዲስ አበባ ወጣ ስንል ደግሞ በደቡብ ክልል ሸካ ዞን ቴፒ ከተማ የጤናና የፍትህ ተቋማትን ጨምሮ ሁሉም መንግስታዊ መስሪያ ቤቶች ከተዘጉ ከአራት ወራት በላይ ሆኗል፣ የቴፒ ከተማ ነዋሪዎችና ተጎጂዎች ይናገራሉ። ራስን በራስ የማስተዳደር የማንነት ጥያቄ ወዳልተፈለገ አቅጣጫ ማምራቱን ተከትሎ የተፈጠረው ችግር ዛሬም መቋጫ አላገኘም ነው የሚባለው። የቴፒ ጉዳይ የፊትና የኋላ ገጽታ መንታመን ካለው የሚለው ክልሉን እየመራ ያለው ደኢህዴን ችግሩ ሳይፈታ የዘለቀው መንግስት ጣልቃ ከገባ ግጭቱ ይባባሳል በሚል ነው ብሏል። ዮናታን ዘብዴዎስ ነው ዘገባውን የላከልን። ቴፒ በደቡብ ምዕራብ ኢትዮጵያ ሸካ ዞን የምትገኝ በከተማ አስተዳደር የምትመራ የኪ ወረዳ ከተማ ነች። ቴፒ ሰላማዋ ከተናጋ ቆይቷል። እርጋታዋ ከጠፋ ውሎ አድሯል። በ2010 ዓ ም ሐምሌ ወር መጨረሻ ሳምንት የደፈረሰው የሰላም ነፋስ ስለ መጥራቱ እንደ ቀድሞ በሰላም ወጥቶ በሰላም መግባት ቀላል አይደለም፣ ያሉት የከተማ ነዋሪዎች፣ ከዚህም የተነሳ የጤናና የፍትህ ተቋማትን ጨምሮ ሁሉም መንግስታዊ መስሪያ ቤቶች አገልግሎት መስጠት ካቆሙ ወራትን ማስቆጠሩን ተናግሯል። አራት ወር ያክል ትምህርት ቤት ዘንድሮ የለም። እኛ ጋ ዩኒቨርሲቲ ላይ ትምህርት የለም። ቴክኒክና ሙያ ትምህርት የለም። እናቶች ጤና ላይ መታከም የሚችሉበት ዙር ያሉ አምስቱ ጤና ጣቢያዎች ዝግ ናቸው። እስከዛሬ ድረስ የከተማው ሰላም እንዲጠፋና መስሪያ ቤቶች እንዲዘጉ ምክንያት ነው የተባለው ራስን በራስ ማስተዳደር የማንነትና የስልጣን ይገባኛል ጥያቄዎች ወዳልተፈለጉ አቅጣጫ ማምራታቸው እንደሆነ ነው ከቪኦኤ ጋር በስልክ ቆይታ ያደረጉ የከተማ ነዋሪዎች ገለጹት። ይህ ጥያቄ ለብዙ ጊዜ ሲመላለስ እንደነበረና መቋጫ ያላገኘ በመሆኑ በዚህ ዓመት በጣም ስትሮንግ ሆኖ ነው የተነሳ እና መስሪያ ቤቶች እንዲዘጉም ያደረገው ይሄ አይነት ሁኔታ ነው። እኛ ራሳችን በራሳችን እንደ ማንኛውም ብሄር እናስተዳደር የራሳችንን ቋንቋና ባህል እናሳድግ ነው ጥያቄያችን። ታዲያ እነዚህን ጥያቄ ተከትሎ የተፈጠረው ችግር ዛሬም ውሃ የሚያነሳ መቋጫ አላገኘም እየተባለ ነው። ሌላ የከተማው ነዋሪም አልተፈታም ያው ነው ያው፣ ገና ጥናት ሊደረግ ነው ጥናት ቡድን ይመጣል ተብሎ እየጠበቅን ነው። እንግዲህ ያው ይህንን ተከትሎ የተፈጠረው ችግር የዞን መዋቅር ጥያቄ የሚደግፉና የማይደግፉ በሚል የከተማው ሕዝብ ለሁለት ጎራ እየተከፈለ ይመስላል። ከሸካ ዞን ጋር መቀጠል እንፈልጋለን በማለት ለክልል መንግስት አቤቱታ ለማቅረብ ሀዋሳ ድረስ የመጡ ቡድንም ንብረት በማውደምና የሰውን ቤት በማጥፋት የሚጠየቅ የመዋቅር ጥያቄ ተገቢነት የለውም ብሏል። እኛ ከመዋቅር ጥያቄዎች ወገን አይደለም። የኪ ወረዳና ቴፒ ከተማ በሸካ ዞን ስር ያለ አንድ ከተማ አስተዳደርና ወረዳ ነው። ስለዚህ ይሄ ባለበት ነው መቀጠል ያለበት። ሰው ገሎ ንብረት አውድሞ ሰው አፈናቅሎ የሚጠየቅ የመዋቅር ጥያቄ ነውር ነው የሚል ነው ያለንና ጥያቄው የነበረ ጥያቄ መሆኑን ደግሞ የሚገልጹት የይኬ ወረዳና የክልሉ ምክር ቤት አባል የሆኑት ወይዘሮ ርብቃ ከርቦ ናቸው። ከሰማኒያ አምስት ጀምሮ ነው ያለ ብያለሁ። ይሄ ጥያቄ ሲነሳ ሁልጊዜ የሚደረገው የሸካ አመራር ምንጊዜም የሚሰራው ሕግና ግን የተከተለ አሰራር አይሰራም የሸካ ደርጋ ሳይሆን የኛ ጊዜ የሸካ አመራር ጋር ነው። በዞንነት የመደራጀት ጥያቄ የሚያነሱም ሌሎችም የከተማው ነዋሪዎች የምክር ቤት አባላውን ሀሳብ ይደግፋሉ። ንብረታቸው ከወደመባቸው የከተማው ነዋሪዎች መካከል አንዱ የሆነው አቶ ታዬ በለጠ እንደሚሉት ሸኮ መጀንግርና ሸካን ጨምሮ እስከ 18 የሚጠጉ ብሔረሰቦች በሸካ ዞን በየኪ ወረዳና ቴፒ ከተማ ተወዳጅተው ለረጅም ዓመታት መኖራቸውን ተናግሯል። አሁን እሳቸው እንደ ቀድሞ በወዳጅነታቸው በሰላም መኖር ነው የሚሹትም። ታዬ በለጠ ይባላለሁን ያለኝ ንብረት ነው የወደመብኝ። ማለት ሙሉ በሙሉ ወድመዋል። ያው መኖሪያንም ጭምር ነው ያወደሙብኝ። ስለዚህ አሁንን የምፈልገው ምንድን ነው ሰዎች እንደ ድሯችን ህዝብ ለህዝብ ሰላም ፈጥሮ ጎረቤት ከጎረቤት ሰላም ፈጥሮ የመኖርን ነው። ወደ ክልሉ ማዕከል ሀዋሳ ድረስ መጥቶ ቅሬታቸውን ለመንግስት የገለጹት እነዚህ የከተማ ነዋሪዎች ለተፈናቀለው የከተማው ህዝብ መንግስት እያደረገ ያለው ድጋፍ በቂ አለመሆኑን ተናግረዋል። ከመጀንገርና ከሸኮ ብሔረሰቦች እንደመጡ ገልጸው ዞኑ በቀድሞ መዋቅር እንዲቀጥልም ፍላጎት እንዳላቸው የተናገሩት እነዚህ የከተማ ነዋሪዎች ራሱን የሰላም ኮሚቴ ብሎ ይጠራል ያሉት ቡድን የጥፋት ኃይል እንጂ ስለ ሰላም አልቆምም፣ ስለዚህ በህግ ጠየቅልን ብለዋል። ለዚህ ሁሉ ከዩኒቨርሲቲ እስከ መዋለ ህጻናት ድረስ ትምህርት ቤቶች እንዳይከፈቱ ከቀበሌ እስከ ወረዳ መዋቅር ድረስ መንግስት የሰክተር መስሪያ ቤቶች ክፍት ሆኖ ስራቸውን እንዳያግዱ እኛንን የሰላም ኮሚቴዎች እኛንን ሁሉንም መፍትህ የምናመጣው ብለው የሚንቀሳቀሱት የሰላም ኮሚቴዎች ናቸው። ለዚህ ሁሉ ተጠያቂ የሚሆኑት የሰላም ኮሚቴ አባልን የሚሉት ደግሞ የተመረጥ ነው፣ በህዝብ ነው። ችግር ፈጣሪው ስልጣናቸውን ያጡ ኮንትሮባንድስትና የከሰሩ የመንግስት አመራሮች ነው ያሉ ነው። እኔ የሰላም ኮሚቴ ነኝ፣ በህዝብ ነው የተመረጥን። ባለፈው ባለው ነባራዊ ሁኔታ ችግር ሲፈት የህዝብ ግንኙነት ስለሆንኩ ነው ነው። ወደ እኔ ብዙ ጊዜ ነገሮች የሚመጡት በሁለቱ መሀል ላይ ግጭት እንዲነሳ የሚያደርጉ አንዳንድ ኮንትሮባንዲስቶችና የከሰሩ አመራሮች አሉ። በሸካቸው ማህበረሰብና የኪ ወረዳ ላይ ባለው ማህበረሰብ ምንም አይነት ግጭት የለም። ግጭት እንዲነሳ ግድ ያደረጉ የሚሰሩ የተወሰኑ የከሰሩ መዋቅር ውስጥ እጃቸው ረጅም ቦታ ላይ ያለ ወደፊትም በማስረጃና መረጃ እጃቸው ለመንግስት እንዲቀርብ እየተሰራ ነው ያለው የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ድሄድን ማዕከላዊ ኮሚቴ ኃላፊ አቶ ሞገስ ባልቻ እንዳሉት የቴፒ ጉዳይ የፊትና የኋላ ገጽታ መንታ መልክ ያለው ነው። ከፊት ለፊት የሚታየው የመዋቅር ጥያቄ መሆኑን ገልጸው ከበስ ከበስተጀርባ አለ ያሉትን መንታ መልክ ግን ለሚዳ ከመግለጽ ተቆጥቧል። መዋቅር ጋር ተያይዞ በዚህ መንገድ ብንደራጅ የምል ጥያቄ ያለው አለ። ፊት ለፊት ላይ መጣው ከበስተጀርባ ያለው ግን የተለያየ ነው። ከበስተጀርባ ያለውን እዚህ ሚዲያ ላይ ማብራራት አልፈልግም። በሂደት በራሱ ተገምግሞ ሲወጣ እና ደግሞ ተጨባጭ መረጃ ላይ ተመስርተን በሂደት ይፋ ልናደርገው የምንችለው የመንግስትን አገልግሎት ህዝብ ማግኘት እስከማይችልበት ተቋማት ተዘግተው እስኪቆዩ ድረስ ችግሩ ሳይፈታ ለአራት ወራት ና ከዚያ በላይ ጊዜ ስለምንሰለበት በማለት ቪኦኤ ለጠየቁት ጥያቄ ግጭቱ እንዳይባባስ ለማድረግ ና ሰላምን ለማስቀደም ነው ብለዋል። ትክክል ነው አራት ማስቀመጥ አልነበረበት። ግን በሁለት ሳይድ የነበረው ውጥረት ተጨማሪ ንብረት ህይወት እንዲጠፋም ያደርግ ነው ማባባስ ጠቃሚ ስለማይሆን ነገር ግን የሰዎች ህይወት እንዳይጠቀፍ ተገቢው ጥንቃቄ ለማድረግ ሞክረናል። የጸጥታ አካልም ገብቶ ለማገዝ ሞክረዋል። በግጭቱ የሰዎች ህይወት ያለፈ ሲሆን በሺዎች የሚቆጠሩም ተፈናቅለዋል። ቀላል የማይባል ንብረትም ወድሟል። የመዋቅር ጥያቄ ጉዳት እስኪያደርስ ስለምን ተጠበቀ? መቼ ምላሽ ያገኛል? የተባሉትም ሁሉም ነገር በህዝብ ፈቃድና በጥናት ይሆናል ነው ያሉትም። ምክንያቱም መዋቅር አንድ ሰው ለሱ አይደለም። ሊጠይቅ የሚገቡ መዋቅር መጠየቅ ያለበት ህዝብ ነው። የህዝብ ጥያቄ ለመሆኑ ግን ወርዶ ማጥናት ይጠይቃል በዚህ ላይ ድርጅታችን ግልጽ አቋም ወስዷል። በሰላም ኮሚቴ ላይ የተነሳው ቅሬታና የመዋቅር ጥያቄ በተመለከተም ለሁለት ጎራ የተከፈለው ፍላጎትም አቶ ሞገስ ባልቻ ይህንን ብሏል። የህዝብ ጥያቄ አይደለም ብሎ የሚታገልም አካል ስላለ እንደዚህ አይነት ውሳኔ መወሰድ ህገ መንግስትም አይፈቅድም፣ እንደገናም ደግሞ ዲሞክራሲ አይደለም። ስለዚህ ያለውን አሰራር ጥሰን በቀጥታ ከክልል ጋር እንገናኝ ብለው አካሄድ ትክክል አይደለም፣ መስተካከል አለበት። የሰላም ኮሚቴ ነን ያሉ አካባቢው ላይ ግጭት እንዳይፈጠር ሁከት እንዳይፈጠር ሰላም እንዲኖር አድርጓሉ፣ አመስግነናል። አሁን መንግስት ስላለ መቀጠል ያለባችሁም ብለናል። የቴፒ ከተማ አሁንም ትኩረት እንደሚሻ ተናግረው የህዝብን ሰላም የማስከበርና የህግ የበላይነትን የማረጋገጥ ስራ ተጠናክሮ እንደሚቀጥልም ተናግሯል። የአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ። ወዲህ ወደ ዩናይትድ ስቴትስ ይወስደናል። ቀጣዩ ዘገባ ደግሞ የኢትዮጵያ አየር መንገድ አውሮፓ ሳርፍ ከሎስ አንጀለስ ዩናይትድ ስቴትስ በቀጥታ ወደ አፍሪካ መብረር መጀመሩን የሎስ አንጀለስ ዘጋቢያችን ዳንኤል አርጋው በቀጣዩ ሪፖርቱ አመልክቷል። እነሆ ዘገባው። የኢትዮጵያ አየር መንገድ መነሻውን ከአዲስ አበባ በደብሊን በኩል ወደ ሎስ አንጀለስ ከተማ እንዲሁም ከሎስ አንጀለስ በደብሊን አልፎ ወደ አዲስ አበባ ሲሰጥ ቆይቶ የነበረውን የበረራ መስመር በመቀየር በምትኩ በምዕራባዊቱ አፍሪካ ቶጎ ሎሜ በኩል ከታህሳስ 9 ቀን 2011 ዓ.ም ጀምሮ የበረራ መስመር ለውጥ ማድረጉን ለደንበኞቹ ይፋ አድርጓል። በኢትዮጵያ አየር መንገድ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት በሎስ አንጀለስ ከተማ የትራፊክና ሽያጭ አስተዳደር ዋና ስራ አስኪያጅ ወይዘሮ ሳሳ ሁልሽ ለአከ ለአሜሪካ ድምፅ ሬዲዮ ዘጋቢ የበረራ መስመር ለውጡን አስመልክቶ የሚከተለውን ብለዋል። በረራችንን ከሎስ አንጀለስ ወደ ሎሜ እና አዲስ አበባ እንዲሆን የመረጥንበት ምክንያት እዛ ሎሜ ላይ አስካይ ከተባለ አየር መንገድ ጋር ፓርትነርሽፕ ኢትዮጵያ አየር መንገድ መስርቶ የዛ ሀብ ሁለተኛው ሀብ በማድረግ ሰርቪስ እየሰጠ እንደነበረ ይታወቃል እና እዛ አካባቢ ያሉትን አገልግሎት እየሰጠን ነበረ። እዛ አካባቢ ያሉትን ከተሞች ለማዳረስ በዛ አካባቢ በተዘረጋው በአስካይ አየር መንገድ ምክንያት በተዘረጋው መስመር ለ ምዕራብ አፍሪካ ላሉት ከተሞች አገልግሎት ለመስጠት ነው። ወይዘሮ ሳሱልሽ ለደንበኞቻችሁ በሳምንት ምን ያህል ቀናት ከአዲስ አበባ ወደ ሎስ አንጀለስ እንዲሁም ከሎስ አንጀለስ ወደ አዲስ አበባ የበረራ አገልግሎት ትሰጣላችሁ? ይሄ በረራ በሳምንት ሶስት ቀን ሰኞ ቀን፣ ሮብ ቀን እና ቅዳሜ ቀን ነው የበረራው አገልግሎት የሚሰጠው። በሁለቱም አቅጣጫ ማለት ነው። ከሎስ አንጀለስም ከአዲስ አበባ መነሻው ያው እንግዲህ የኢትዮጵያ አየር መንገድ ትልቁ ዓላማ አፍሪካ ላይ ያለው አፍሪካ ላይ ያለውን አገልግሎት ማጠናከር ነው። ይሄንን በማስመልከት የተለያዩ መስመሮች እየከፈትን እንገኛለን። በዚህኛው መስመር እንግዲህ ለኢትዮጵያ አየር መንገድ ብቻ ሳይሆን ለምዕራብ አሜሪካም ትልቅ ታሪክ የሚሰራበት እድል ሰተነዋል። ምክንያቱም ከምዕራብ አሜሪካ ለመጀመሪያ ጊዜ ወደ አፍሪካ በረራ ነው የተደረገው እና ያ በረራ በምዕራብ አሜሪካ ላለው የሎስ አንጀለስ ከተማ ለስድስት አህጉራት ቀጥታ መስመር በረራ አገልግሎት እንዲሰጥ ያደርገዋል። ያም ሲሆን በዓለም ላይ ካሉት ኤርፖርቶች፣ ሁለተኛ ኤርፖርት ያደርገዋል ማለት ነው ለስድስት አህጉራት አገልግሎት በመስጠት ስለዚህ ታሪክም ትልቅ ታሪክም አለው። አንድ ላይ ማለት መልካም። ወይዘሮ ሳሱልሽ ለአከ በኢትዮጵያ አየር መንገድ በሎስ አንጀለስ ቢሮ ዋና ስራ አስኪያጅ ስለሰጡን አጭር ማብራሪያ ከልብ አመሰግናለሁ። ጊዜር ትልኝ አመሰግናለሁ። ለመጨረሻ የያዝ ነው የትንታኔ ርዕስ ደግሞ እነሆ በያዝነው ዓመት የኢትዮጵያና የደቡብ አፍሪካ መሪዎች በፈቃዳቸው ስልጣን ለቀዋል። ዚምባብዌ ከ37 ዓመታት የቀድሞ ፕሬዝዳንት ሮበርት ሙጋቤ አገዛዝ በኋላ አዲስ መሪ መርጣለች። በሊቢያ በሴራሊዮንና በማሊም ሰላማዊ የሥልጣን ሽግግር ተደርጓል። እነዚህ ክስተቶች አበረታች ቢሆኑም ከዓለም ረጅም ዕድሜ በሥልጣን መቆየት የቀጠሉባቸው አገር መሪዎች መኖራቸው አልቀረም ትላለች የአሜሪካ ድምፅ ራዲዮ ዘጋቢ ማርያማ ዲያሎ ባጠናቀረችው ዘገባ አዛነች ፍሳሀያ ነች የምታቀርበው። ኢትዮጵያ በያዝነው ዓመት ከዚህ ቀደም ባልታየ መልኩ የፖለቲካ ለውጥ ማድረጓን በአፍሪካ ሕብረት የዩናይትድ ስቴትስ አምባሳደር የነበሩት ሩብን ብርጌቲ ገልጸዋል። የቀድሞው የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በፈቃዳቸው ከሥልጣን ወርደዋል። ይህም በአገሪቱ ታሪክ ያልታየ ክስተት ነው። ከስልጣን በመውረድም ለወቅቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ላይ መውጣት አመቻችተዋል። ጠቅላይ ሚኒስትር አብይ በተከታታይ ጠቃሚ የፖለቲካ ለውጦች አድርገዋል። እስረኞችን ከመፍታት አንስተው በሀገሪቱ የመጀመሪያውን ሴት ፕሬዚደንት እስከ መሾም ሄደዋል። በህዝብ ብዛት ከአፍሪካ ሁለተኛዋ የሆነችው ኢትዮጵያ ከ20 ዓመታት ጠላትነት በኋላ ከኤርትራ ጋር የሰላም ስምምነት ፈርማለች። ነገር ግን ባለፈው መያዝያ ወር በሀገሪቱ ደቡብ ክፍል ግጭት ከተነሳ ወዲህ ወደ አንድ ሚሊዮን የሚጠጉ ሰዎች ከመኖሪያቸው ተፈናቅለዋል ይላሉ የተባበሩት መንግስታት ድርጅት አገልግሎቶች። የዚምባብዌ የቀድሞ ፕሬዚደንት ሮበርት ሙጋቤ ባለፈው ዓመት ከስልጣን እንዲወርዱ መገደድ በዚህ ዓመት ምርጫ እንዲካሄድ አመቻችቷል። በጆርጅታውን ዩኒቨርሲቲ የአፍሪካ ፖለቲካ ፕሮፌሰር ኬን ኤፓሎ ዲሞክራሲያዊ ባይሆንም የስልጣን ሽግግር ነበር ብለዋል። ዲሞክራሲያዊ ባይሆንም ሽግግር ነበር። የማንኛውም አይነት ሽግግር መኖር ካለመኖር ይሻላልና በተለይም በሀገሪቱ ሕገ መንግስት መሠረት እስከተደረገ ድረስ። ገዥው ፓርቲ ዛኑ ፒኤፍ ዲሞክራሲያዊ ሽግግር ለማስመሰል ያልገባበት ቀዳዳም አልነበረም። በምርጫው ያሸነፉት የረጅም ጊዜ የሮበርት ሙጋቤ ወዳጅ የነበሩት ፕሬዚደንት ኤመርሰን ምናንጋጓ ናቸው። እንደሚመስለኝ ሞዛምቢክና አንጎላ ላይ እንዳየነው ሁሉ ማንኛውም አይነት የሥልጣን ሽግግር መልካም ነው። ምክንያቱም አዲስ መሪዎች ሲመጡ በራሳቸው መንገድ ለመሄድ ይፈልጋሉ። ለምሳሌ አንጎላ ላይ እንዳየነው የበፊቱ መንግሥት ሊያስደስቶ የማይችሉ ለውጦች እየተደረጉ ነው። በአፍሪካ የሚታየው የዲሞክራሲ ዝንባሌ አበራታች ቢሆንም ኮንጎ ብራዛቪልን፣ ኢኳቶሪያል ጊኒን፣ ካሜሩንን ኡጋንዳንና ሱዳንን በመሳሰሉት ሀገሮች ከአህጉሪቱ ለረጅም ዕድሜ የቆዩ መሪዎች አሉባቸው። ኢኳቶሪያል ጊኒን ብንመለከት ፕሬዚደንት ቴዶሮ ኦቢያንግ እንግዮማ እምባሳጎ በመጪው ዓመት በስልጣን ላይ አርባ ዓመታት ይደፍናሉ። እነሆ ዘገባው ዜናውም እዚህ ላይ ይጠቃለልና ቅድም ወደ አልኳችሁ ጉዳይ እንገባ ነው ዛሬ ሙዚቃ በሽ ነው አላልኳችሁም ደሳለኝ በእኔ የሆነ በብሎኛል አላልኩም ብያለሁ እና የእኔም ቃል እንዲከበር እሱም ቃሉን ጠብቆ እነሆ ማይክሮፎኑን እየተረከበ ነው በእኔ በኩል ሜሪ ክርስማስ መልካም የሙዚቃ ጊዜ አመሰግናለሁ። አዲሱ የአየር መስመሩን ስለለቀክልኝ፣ በሙዚቃ በኩል ምንም ችግር አይግባህ። ሜሪ ክሪስማስ። በቀጥታ ወደ ሙዚቃችን ሳይለንት ናይት። ሳይለንት ናይት የተሰኘውን የጆሽ ጎርባንን ዜማ ነበር ያደመጥነው። በመቀጠል የናት ኪንግ ኮልን ጆይ ቱ ዘ ወርልድ የተሰኘውን ዜማውን እናደምጣለን። Let every heart prepare him room and heaven and nature sing. And heaven and nature sing, and heaven and heaven and nature sing. While field and floods, rocks, hills and plains repeat the, joy, repeat the sounding joy, repeat the sounding joy, repeat, repeat the sounding joy. He rules the world with truth and grace and makes the nations prove. The glories of his righteousness and wonders of his love and wonders of his love and wonders and wonders of cheese Joy to the world, yeah with N Hustan and Zema Briadamatl Catalan. Have yourself a Merry Little Christmas. Yalu Diane Wakma can gladest night. Yemit Zema Nadam Dalin Have yourself a merry little Christmas. Let your heart be light. From now on, our troubles will be out, out of sight. Have yourself. A merry little Christmas make the Yuletide gay. From now on, our troubles will be miles away. In olden days Happy golden days Of yore Faithful friends Who are dear to us Like you and me Gather near to us Once more mm -hmm. Once more We know through the years, we all will be together. I hope so. If the fates allow, so hang a shining star upon the highest. like us gather near to us once more once more, more. Oh, gladly we all will be together breeding Smile. ፕሊስ ካም ሆም ፎር ክሪስማስ የተሰኘውን የቦንጆቢን ዜማ ነበር ያደመጥ ነው። ከዚያ በፊት ደግሞ ቀደም ብለን ያደመጥ ነው ሀብ ዩርሰልፍ ኤሜሪ ሊትር ክሪስማስ የተሰኘውን ዲያኖክ ማክና ግላደስ ናይት በጋራ የተጫወቱትን ዜማ ነበር። አድማጮች የምትከታተሉት ከአሜሪካ ድምጽ ሬዲዮ ከአማርኛው ቋንቋ ዝግጅት ክፍል የሚተላለፍላችሁን ልዩ የአውሮፓን የገና በዓል የሙዚቃ ፕሮግራማችንን ነው። እያስተናግድ ኳቸው የሚገኘው ደግሞ ደሳለኝ መኮንን ነኝ። አስተያየቶቻችሁ ሀይል ላዩን ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማረኛው ክፍል 14 ቁጥርን በመጫን በውስጥ መስመር መልእክት አኑሩልን። ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ብላችሁ ላኩልን። በፖስታ ደብዳቤ አሽጋችሁ ለምትልኩልን የፖስታ አድራሻችን ለአሜሪካ ድምጽ ሬዲዮ ቮይስ ኦፍ አሜሪካ አምሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ድራሻችንን አድራሻችንን እንደገና ልድገምላችሁ ለአሜሪካ ድምጽ ሬዲዮ ቮይስ ኦፍ አሜሪካ አምሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን እናስተናግዳለን። በድጋሜ ሜሪ ክሪስማስ። Soon, gonna jingle the bells that'll tingle, all your troubles away. Everybody's waiting for the man with the bad calls. Christmas is coming again. He's got a sleigh full. it's not gonna staple. Stuff that he's dropping every step of the way. Everybody's waiting for the man with the bad calls. Christmas is coming again. He'll be here with the answer to the prayers that you've made. Should extra special good He'll make this December the one you'll remember best and the merriest you ever did have? Everybody's waiting for the man with the bad coat Christmas is coming again. Special good he'll make this December the one you'll remember, the best and the merriest you ever did have. Everybody's waiting, they all congregating, waiting for the man with the bag Better watch out now. ዘመን ዊዘ ባግ የተሰኘውን የሊያን ወክማኪን ዜማ ነበር እያደመጥ ነው። የተከበራችሁ አድማጮች ፕሮግራማችን ወደ መገባደዱ እየተቃረበ ነው። አብራችሁን ስለቆያችሁ እያመሰገንኩ ሶ ዚስስ ክሪስመርስ እያለች ሳሊን ዲዮን በምትጫወተው ዜማ አሰናበታችኋለሁ። ደሳለኝ መኮንን ነኝ። ሜሪ ክሪስመርስ። The year over, the new one just begun, and so this is Christmas. I hope you have mine. the near. እናመሰግናለን ደስ አለኝ። ለገና ግብዣው። አሁን የማጠቃለያ ዜና ላሰማችሁ። የሮማ ካቶሊካዊት ቤተ ክርስቲያን ሊቀጳጳስ አቡነ ፍራንሲስ ለከተማውም ለዓለምም ሲሉ ባስተላለፉት የገና መልእክታቸው መጪው ዓመት በሁሉም ሀገሮችና ባህሎች ውስጥ በሚኖሩ ሰዎች መካከል የወንድማማችነት ዓመት እንዲሆን ተመኝተዋል። እንዲህ አይነቱ ግንኙነት በእስራኤላውያንና በፍልስጤማውያን መካከል፣ በሶርያና በየመንም ሰላም ያወርዳል የሚል ተስፋ እንዳላቸው አቡኑ ገልጸዋል። ሱዳን ዋና ከተማ ካርቱም ውስጥ የጸጥታ ኃይሎች ሰላሳ ሰባት ሰዎች መግደላቸውን የሚጠቁም መረጃ እንደ ደረሰው አምነስቲ አስታወቀ። የመብቶች ተሟጋች ቡድን ዛሬ ባወጣው መግለጫ ሰላሳ ሰባት ሰዎች ከተሰማሩት የጸጥታ ኃይሎች በተከፈቱ ተኩሶች መገደላቸውን የሚጠቁም መረጃ የማምነው ካለው ምንጭ እንደ ደረሰው አመልክቷል። የዩናይትድ ስቴትስ የእንግሊዝ የኖርዌይ እና የካናዳ መንግስታት ትናንት በጋራ ባወጡት መግለጫ የሱዳን የጸጥታ ኃይሎች በተቃዋሚዎች ላይ ቀጥተኛ ተኩስ የመክፈታቸው ነገር እንደሚያሳስባቸው አስታውቀዋል በከፊል የተዘጋው የዩናይትድ ስቴትስ መንግስት በፕሬዚደንቱና በዲሞክራቲክ እንደራሴዎች መካከል በቀጠሉ መካረር ምክንያት በቅርቡ ተመልሶ ሙሉ በሙሉ የመከፈቱ ነገር አከራካሪ የሆነ ነው የዛሬ ዜናዎችና ዝግጅቶቻችንን ከፌስቡክና ከዌብ ሳይታችን ማግኘት ለምትፈልጉ የዌብና ና ማህበራዊ መገናኛ ፕሮዲሰሯ አበባየሁ ገበያው ስራ ላይ ነች ስቱዲዮ ቴክኒሽያኑ ጆጊል ፕሮዲውሰሩ ንጉሡ ታምሬ፣ እንዲሁም ሰሎሞን አባተ ገናን ዛሬ ለምታከብሩ እንኳን አደረሳችሁ። ሜሪ ክሪስትመስ እያልን በዚሁ እንሰናበታለን። ጤና ይስጥልኝ። የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት በ22፣ በ25 ና በ30 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ ያስተላለፈላችሁ የዛሬ የክሪስማስ ፕሮግራም ወይም በኢትዮጵያ አቆጣጠር የታህሳስ 16 2011 ዝግጅት እዚህ ላይ አበቃ። ነገ በተለመደው ሰዓት ማለት ከምሽት 3 ሰዓት ላይ እንገናኛለን። አዲሱ አበባ አስተናግጃቸዋለሁ። ንጉሡ ታምሬ ፕሮግራሙን መርቷል። ሰላም እንደገና። ሜሪ ክሪስማስ።